የቤተሰብ ምጣኔ አገልግሎት መጠቀም በተለይ ለእናቶች ከፍተኛ ጠቀሜታ እንዳለው የድሬዳዋ መስተዳድር የጤና ቢሮ ኃላፊ ዶክተር ምሉቀን አርቃው ለድሬ ሸበለ ተናግረዋል። በአስተዳደሩ የነበረው የቤተሰብ ምጣኔ አገልግሎት ተጠቃሚዎች ቁጥር ዝቅተኛ እንደነበረና አሁን ወደ ተሻለ ደረጃ መድረስንም ያብራራሉም። የቤተሰብ እቅድ አገልግሎት አንድ እናት ተጠቃሚ ስትሆን የራሷንም ጤና መጠበቅ ትችላለች፣ የልጇንም ጤና መጠበቅ ትችላለች። እንደዚሁም ደግሞ ከእርግዝና ጋር ተያይዞ ሊመጡ የሚችሉ አደጋዎችን መቀነስ ትችላለች ማለት ነው። በዚህም የእናቶች ሞት ይቀንሳል፣ የህፃናት ሞት ይቀንሳል። ስለዚህ ቤተሰብ እቅድ አገልግሎትን አድሬስ ማድረግ ብዙ ውጤቶች አሉት ተብሎ ይታሰባል። ለዛ ነው ትኩረት ተደርጎ የሚሰራበት እንደ ድሬዳዋ አስተዳደር ላለፉት አምስት ዓመታት የባለፈው አመት እና ዘንድሮ ሳይጨምር የቤተሰብ አገልግሎት ከቨሬጃችን በራሳችን ዳታ በምንሰበስበው ፐርሰንት ከ32 ፐርሰንት ያደገ አልነበረም። ሰፊ ጥረቶች ቢደረጉም የሚፈለገውን ያህል እየተሻለ እየተነሳ የመጣ ውጤት አልነበረም። ነገር ግን ባለፈው አመትና በዚህ አመት ራሱን የቻለ ስትራቴጂ በመቅረጽ ከአንድ አጋር ድርጅት ጋር በመሆን በጋራ ትኩረት አድርገን ሰርተንበት የባለፈው አመት ላይ ፐርሰንት ግታ ሳይቶ 342 ፐርሰንት ሆነ፣ እዚህ ሲር ደግሞ 48 ፐርሰንት ሆኗል ማለት ነው። ለተገኘው ውጤት በየደረጃው ያሉ የመስሪያ ቤቱ ኃላፊዎችና ባለሙያዎች በዘመቻ መልክ ሳይሆን ቀጣይነት ባለው መልኩ ጥብቅ ክትትልና ድጋፍ እየተደረገ መሰራቱንም አክለው አብራርተዋል። ዶክተር ሙሉቀን እንግዲህ ለዚህ ስራ በዋነኝነት የተጠቀምበት ስትራቴጂ ምንድን ነው? በየሳምንቱ አርብ ሁሉም የጤና ጣቢያ ኃላፊ በዛ ሳምንት የተሰራውን ፊድባክ ይልካል። የተሰራውን ዳታ በመገምገም ደግሞ ቢሮ ላይ ያሉ አመራሮች በየተራ ሁሉም ፊድባክ ይሰጣል፣ ለሁሉም ጤና ጣቢያ ማለት ነው። ከዛ ውጭ ይሄ የተከናወነው ስራ ይገመገማል። በሚገመገም ጊዜ ክፍተታቸውን እየለዩ እቅድ ያስቀምጣሉ። ከዛ ውጭም በምን አግባብ ነው የምንሰራው? ወደየቤት ሄደን ነው በተቋም የሚመጡትን ለሌላ አገልግሎት የሚመጡትን ሰዎች አድቫይዝ አድርጎ ሽፍት በማድረግ ነው ወደዛ ክፍል፣ ወይ ደግሞ የሜትድ ሺፍቲንግ ኦልሬዲ ከዚህ ፊት ሲወስዱ የነበሩ የአጭር ጊዜ ሲወስዱ የነበሩትን መክረን የረጅም ጊዜ እንዲወስዱ እያደረግን የተለያየ ስትራቴጂ ለየጤና ጣቢያው ለራሳቸው በሚመቻ አግባብ ቀርጸው በዛ አግባብ ይሰራሉ። በዚህም ቅድም ያልኩትን ውጤት ማግኘት ይችለናል ማለት ነው። የቤተ ምጣኔ ሲነሳ በሃይማኖቶች በኩል የሚያጋጥሙ ተግዳሮቶች ዋነኛ እንቅፋት እንደሆኑ ተደርጎ ይወሰዳል። ይህን ተግዳሮት ለመወጣት የተጠቀሙበት ዘዴ ለውጤቱ ማማር ከፍተኛ አስተዋጽኦ እንደነበረው ዶክተር ሙሉቀን ይገልጻሉ። ከጤና ጥበቃ ሚኒስቴር በመጡ ባለሙያዎች ለሃይማኖት አባቶች ብቻ ስልጠና ሰጥቷል። ከዛ ውጪ እኛ በራሳችን የሃይማኖት አባቶችን ሰብስበን እርስ በእርስ እንዲወያዩ እናደርጋለን። የሚደግፉ አሉ፣ አገነስት የሆኑ አሉ። ሁለቱ በጋራ ቁጭ ብለው እንዲወያዩበት እናደርጋለን። መጽሐፍ ቅዱስ ይሁን ቁርአንም ይሁን እየጠቀሱ እርስ በርስ ይነጋገራሉ ማለት ነው። በብዛት በእስልምናው እምነት ተከታዮች ዘንድ ነው ይሄ ቻሌንጅ ያለው። እነሱም እርስ በርስ ቁርአን ላይ ባለው ነገር ተነጋግረው የሚተማመኑበት ሁኔታ አለ እና በተለይ በጣም ቻሌንጅ ሲያደርጉን የነበሩ ሰዎች ይሄን ነገር አምነውበት በገቡበት ቁጥር ብዙ ሰው ያስተምራሉ፣ ብዙ ሰው ወደዚያ ያመጣሉ ማለት ነው። ይሄንን አቺቭ እናርግልበል እንጂ ባይዘው የሚቀረንም አለ። አሁን አንሚት ኒዳችንም ትልቅ ነው። አቦርሽን የሚያካሂዱ ሴቶችን ቁጥር ብናይ ትልቅ ነው አሁንም ማለት ነው። ስለዚህ መረጃውን በየትምህርት ቤቱ በማድረስ በወጣት ማዕከላት በማድረስ ረገድ የሚቀረን ስራ አለ። ስለዚህ ሙሉ ለሙሉ አቺቭ አድርገናል፣ ችግሩን ተወጥተነዋል በሚል መልክ ሳይሆን እያቀረብን ያለ ነው። ከነበርንበት አንጻር ግን ሰፊ ርቀት ተጉዘናል። በሚል መልክ እያቀረብ ከዚህ ውጭ ጽዱና ለመኖሪያ ምቹ የሆኑ አካባቢዎችን ለመፍጠር ከሽንት ቤት ውጭ መጸዳዳትን ለማስወገድ ፕሮጀክት ተቀርጾ እንቅስቃሴ መጀመሩንም ኃላፊው አክለው ተናግረዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ድሬዳዋ።